ብረንደን ካር የፌዴራል ኮሚኒኬሽን ኮሚሽንን ኤፍሲሲ እንዲመሩ በተመራጩ ፕሬዚደንት ዶናልድ ትራምፕ ታጭተዋል። ለኮሚሽኑ ሊቀመንበርነት የታጩት ብረንደን ካር በኮሚሽነርነት ሲያገለግሉ የቆዩ ናቸው። ኮሚሽኑ የቴሌቪዥንና የሬዲዮ ስርጭት ጣቢያዎችን፣ የስልክና የኢንተርኔት አገልግሎት አቅራቢ ኩባንያዎችን እንዲሁም ሳተላይቶችን ይቆጣጠራል። ብረንደን ካር በአሁኑ ወቅት በኤፍሲሲ በኮሚሽነርነት የሚያገለግሉ ሲሆን በተቋሙም ለረጅም ጊዜ አገልግለዋል። ስቲቨን ማክድዌል በፍሎሪዳ ስቴት ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ፕሮፌሰር ናቸው። ግልጽ የሆነው ነገር ከፍተኛ ልምድ ያካበቱ መሆናቸው ነው። ከእንደ ኤሮፓ አቆጣጠር 2012 ጀምሮ በኮሚሽኑ ጠበቃ ሆነው ሰርተዋል። ደግሞም ግልጽ ናቸው፣ ይህም መልካም ነው። ኮሚሽኑ እንዴት እንደሚሰራ እንዲሁም ነገሮች በኮሚሽኑ ውስጥ እንዴት እንደሚከናወኑ እውቀቱ አላቸው። ትራምፕ የ45 ዓመቱን ጠበቃ ለሀሳብ ነጻነት የሚታገሉ ሲሉ ይገልጿቸዋል። ማኅበራዊ ሚዲያው የተወሰኑ የፖለቲካ አመለካከቶችን እንደሚያፍንና የቴሌቪዥን ጣቢያዎች ያሳያሉ ባሉት አድሎ ላይም ቁጥጥር ማድረግ እንደሚሹው ብረንደን ካር ፕሮጀክት 2025 በተሰኘው የወግ አጥባቂዎች መመሪያ ሰነድ ላይ አስፍረዋል። ብረንደን መታጨሻቸውን ተከትሎ ከፎክስ ኒውስ ጋር ባደረጉት ቃለ መጠየቅ ይህን ብለዋል። አሜሪካውያን በከፍተኛ መጠን እየጨመረ ለመጣ ሳንሱር ተዳርገዋል። ይህን የሳንሱር ቁጥጥር ለማስወገድ አብረን መስራት አለብን። ሁለተኛው ሚዲያን የተመለከተ ነው። በሚዲያ ላይ ያለው እምነት ከዚህ በፊት ባልታየ መጠን ቀንሷል። የስርጭት መጠን ጣቢያዎች ህዝቡን ማገልገላቸውን ለማረጋገጥ ኮሚሽኑ ሊያደርጋቸው የሚችሉ በርካታ ነገሮች አሉ። እነዚህ ማሻሻያዎች በነጻነት መናገርን የሚፈቅደውን ህገ መንግስት የሚጋፉ ናቸው የሚል ትችት ይቀርብባቸዋል። ጀሲካ ጎንዛሌዝ ፍሪ ፕሬስ በተሰኘውና ለሚዲያ ነጻነት በሚሟገድ ድርጅት ዋና ስራ አስፈጻሚ ናቸው። እርሳቸው ካቀረቡት ሀሳቦች አንዱ ማስታወቂያ አስነጋሪዎችና ሌሎችም ወገኖች እንደ ጸያፍ የሚቆጥሩትን ነገር የግል ኩባንያዎች እንዲያሰራጩ ማስገደድን ነው። በሌላ አነጋገር የፌዴራል መንግስቱን ጉልበት በመጠቀም የግል ኩባንያዎች አንዳንድ ሀሳቦችን እንዲያስተናግዱ ማስገደድ ነው። ብረንዳን ካር የኢንተርኔት አገልግሎት ለአሜሪካውያን ይበልጥ እንዲዳረስ ይሻሉ። በቻይና የተሠሩ ቴክኖሎጂዎችና መሳሪያ አቅራቢዎች እንዲሁም በቻይናውያን ባለቤትነት የሚተዳደረው ቲክቶክ በአሜሪካ ብሔራዊ ደህንነት ላይ ስጋት እንደደቀኑ ይገልጻሉ። ሲሲፒ የቻይና ኮሚኒስት ፓርቲ በአሜሪካና ነጻነታችን ላይ የሚመጣው በአንድ መንገድ ብቻ አይደለም። በርካታ መሳሪያዎችንና አገልግሎቶችን ይጠቀማል። ለዚህም ነው ነቅተን መጠበቅ ያለብን። ካር ወደፊት በሚመሩት ኮሚሽን ከሁለቱም ፓርቲዎች የሚወከሉ አምስት አባላት ባሉት ቡድን ውስጥ እርሳቸው ያነሱት የብሔራዊ ጸጥታ ስጋት ጉዳይ አከራካሪ የመሆን እድሉ ዝቅተኛ ነው። የፍሎሪዳ ስቴት ዩኒቨርሲቲው ስቲፈን ማክዶዌል፣ የተወሰነ ገንዘብ ቀድሞ ተመድቧል። አንዳንድ መሳሪያዎችን ነቅሎ ደህንነታቸው አስተማማኝ ነው ተብሎ በሚታመኑ መሳሪያዎች ለመተካት ገንዘብ ተመድቧል ብረንደን ካር ኤፍሲሲን እንዲመሩ በትራምፕ በታጩ በጥቂት ጊዜያት ውስጥ ኮሚሽኑ ሲከተል የነበረውንና ብዝሃነት፣ እኩልነትና ሁሉን አቃፊነት የሚመለከተውን ፖሊሲ እንደሚሽሩ አስታውቀዋል።